መወሰን ያልቻሉ ድምጽ ሰጪዎች በፕሬዝዳንታዊ ምርጫ ምርጫው ላይ ያላቸው ተጽዕኖ ምን ያክል ነው የሚለውን ይቃኛል። ተከታዩ ዘገባችን በአሜሪካ ፕሬዝዳንታዊ ምርጫ ከወር ያነሰ ጊዜ በቀረው በዚህ ወቅት ዶናልድ ትራምፕና ካማላ ሀርስ እስካሁን ከየትኛው ወገን መምረጥ እንዳለባቸው ያልወሰኑትን እና አነስተኛ ቁጥር ያላቸው አሜሪካውያንን ትኩረት ለማግኘት ጥረት በማድረግ ላይ ይገኛሉ። የአሜሪካ ድምጽ ውስጥ ካት ስተርንስ ያጠናቀረውን ዘገባ እንግዳ ወልደኝ እንደሚከተለው ያቀርበዋል። በበርካታ ግዛቶች ከዋናው የምርጫ ቀን በፊት ድምፅ በመሰጠት ላይ በመሆኑ አንዳንድ አሜሪካውያን ፕሬዝደንታቸው ማን እንዲሆን እንደሚሹ ውሳኔያቸውን ሰጥተዋል። ሌሎች ደግሞ በዶናልድ ትራምፕ እና በካመላ ሄሪስ መካከል ለማን ድምፃቸውን መስጠት እንዳለባቸው እስካሁን መወሰን እንዳልቻሉ ይናገራሉ። የኒውዮርክ ነዋሪዋ ሜሪቤት ጂዮቫቺኒ ከእነዚህ ድምፅ ሰጪዎች አንዷ ናቸው። ማን እንደሆኑ መረዳትሻለሁ። ሁለቱም ወገኖች ብዙም በቅርበት የሚታወቁ አይደሉም። በተጨማሪም ለፖለቲካ ምህዳሩ አዲስ ናቸው። ከተለያየ የሕይወት ልምድ የመጡ ናቸው። ማን እንደሆኑና እንዴት ሊወክሉን እንደሚችሉ ማወቅሻለሁ። የሕዝብ አስተያየት መመዘኛዎች እንደሚያመለክቱት መወሰን ያልቻሉት ድምፅ ሰጪዎች ቁጥር ከአጠቃላይ መራጩ ሶስት በመቶ ያህል ናቸው። ጃን ጃንሰን በማርኬት ዩኒቨርሲቲ የህግ ትምህርት ክፍል ተመራማሪ ናቸው። አብዛኞቹ ድምፅ ሰጪዎች እስካሁን ለምርጫው ብዙም ትኩረት አልሰጡም፣ ሲጠየቁም ይህንኑ የሚመልሱ ይመስለኛል። በመካከለኛው ምዕራብ የሀገሪቱ ክፍሎች የሚገኙ አንዳንድ ድምፅ ሰጪዎች ደግሞ ለየትኛው ወገን ድምፅ እንደሚሰጡ ላይናገሩ ይችላሉ። ይህም ሌላው ጉዳይ ነው። ዶናልድ ትራምፕም ሆኑ ካምላ ሄሪስ እነዚህን ያልወሰኑ ድምፅ ሰጪዎች ኢላማ አድርገው በመንቀሳቀሳቸው አንዳንዶቹ ውሳኔ ላይ ደርሰዋል የሚሉት ደግሞ በማሳቹሴትስ ዩኒቨርሲቲ የፖለቲካ ሳይንስ ባለሙያው ታቲሼን ታታ ናቸው። ለየትኛው ፓርቲ ድምፅ እንደሚሰጡ መወሰን ያልቻሉት ሰዎች ቁጥር እየቀነሰ ነው። በየቀኑ እየቀነሰ እየመጣ ነው። በርካታ ሰዎች ዋናው የምርጫ ቀን ከመምጣቱ በፊት ይወስናሉ። በዚህ በጣም ተቀራራቢ ውጤት ሊገኝበት በሚችለው ምርጫ ወሳኝ የሚሆነው ጉዳይ የዲሞክራቲክም ሆነ የሪፐብሊካን ፓርቲው በመሬት ላይ የሚያደርጉት ዘመቻ ነው። ትራምፕም ሆኑ ሄሪስ ያልወሰኑ ድምፅ ሰጪዎችን በማሳመን ረገድ የየራሳቸው ተግዳሮቶች አሏቸው የሚሉት የብሩኪንግስ ተቋም ባልደረባ ዴረል ዌስት ናቸው። ሂ ኒድስ ቱ ሪሹር አሜሪካንስ ዛት ዋን ሂ ሪስፔክትስ ዘ ሩል ኦፍ ሎው ትራምፕ የሕግ የበላይነትን እንደሚያከብሩ ፕሬዚደንት የሚሆኑ ከሆነም ውጥንቅጥ ውስጥ እንደማይገቡ ለአሜሪካውያን ማስተማመኛ መስጠት አለባቸው። በሌላ በኩል ካማላ ሐሪስ ደግሞ ያላቸው ልምድ አነስተኛ ነው። አሁን ከሚያራምዱት ፖሊሲ አንጻር ከዚህ ቀደም እጅግ ለዘብተኛ አቋም ነበራቸው። ስለዚህ አሁን አዲሷ ካማላ ሐሪስ መሆናቸውንና የአሜሪካውያን ለአዲሱ ካማላ ሐሪስ ድምፅ እንደሚሰጡ ማሳመን አለባቸው። ከእጩዎቹ መካከል በበለጠ የሚታወቁት ትረምፕ እስካሁን ያልወሰኑትን ድምፅ ሰጪዎች በተመለከተ እድልም አደጋም ሊገጥማቸው ይችላል ይላሉ የማርኬት ዩኒቨርሲቲው ጃን ጃንሰን። ዶናልድ ትራምፕ ለሶስተኛ ጊዜ ለፕሬዚደንቱ እየተወዳደሩ በመሆን ድምፅ ሰጪዎች እርሳቸውን በተመለከተ ጠንከር ያለ አስተያየት አላቸው። እስካሁን ለየትኛውም ወገን ድምፅ እንደሚሰጡ ያልወሰኑትና ቁጥራቸው አነስተኛ የሆነውን አሜሪካውያን አሳምኖ ድምፃቸውን ለማግኘት ሁለቱም ፓርቲዎች ጠንክረው እየሰሩ ነው። ምክንያቱ ደግሞ እነዚህ እስካሁን ያልወሰኑ ድምፅ ሰጪዎች በተለይም ወደ የትኛውን ፓርቲ ሊያዘነብሉ በሚችሉና ምናልባትም የምርጫውን ውጤት በሚወስኑ ግዛቶች ውስጥ ወሳኝ ድምፅ ሊሆኑ ይችላሉ።